And Africa's loudest DJ, DJ Fatty on 1 and two. One love, the you Washington, D.C., American Radio. It's በቀጥታ የሚተላለፍላችሁ ጋቢና ሙዚቃ የጋቢና ቪኦኤ ፕሮግራማችን ተጀምረዋል። ማስተናገዳችሁ ዲጄ ፋትሱ ነኝ። እንግዲህ አብራችሁኝ እንድትቆዩ በመጋበዝ ዛሬ እንግዳለኝ እዚህ ስቱዲዮ እንግዲህ የራሱን ያስተዋውቅና ሙዚቀኛ ነው የራሱን ሙዚቃ ራሱ ይጋብዝና ፕሮግራማችንን እንጀምራለን። ጤና ይስጥልኝ። ሀይሌ ሩትስ ነኝ ከኢትዮጵያ አዲስ አበባ የመጀመሪያው ሙዚቃ እንግዲህ የምንጋብዘው ቺጌን ይሆናል። ቺጌ እንግዲህ የራሱ ሙዚቃ ነው ቺክቺካን እና ሬጌን ሚክስ አድርጎ የሰራው ወይም ሲክሴት ይባላል። የኢትዮጵያ ምት እና ሬጌ አንድ ላይ ሆኖ አንድ ላይ ሆኖ እናንተ ናቸው የፈጠራችሁ የራሳቸው ኦሪጂናል ሙዚቃ እንጋብዛለን። ከጋቢና ቪኤ ደስታዬ ናው ለኔ ሂድልኝ አዘን መሜ ደስታዬ ናው

Når jeg tager tilbage kan jeg ikke lade være med at Det med jeg tager med mig min gamle stemme. Så jeg tager tilbage til min kan

Tell I'll ask I know leave me alone sadness and sorrow, the sun will shine tomorrow, no more crying sad life again, I'll be stronger than my pain, leave me alone sadness and sorrow, the sun will shine tomorrow, no more crying sad life again, I'll be stronger than my pain Regate, reggae Gabina VOA, let's cross boundaries together. Gabina VOA. No, no, no. የምታደምጡት ጋቢና ሙዚቃን ፕሮግራማችን ነው። ዲጄ ፋቱ ነኝ። አርብ አርብ አርብ የቀን ጠዴ ነው የምንለው ሀይሌሎት ዲ ነ ለስራ አርብ ነገር አንስቲ አርብ እንግዲህ ጌታችን እየተሰቀለበት ነው። አንደኛው እሱ ነው። ሌላው ደግሞ በወይስ ብላክ ፍራይዴይ እላሉ መሰለኝ እቃ የሚሸጥበት ይሄ ነ። እንግዲህ እና በራሱን በቻለ ራሱን በቻለ ደግሞ ቀን ነው ቀን ነው ደግሞ የሳምንቱ የመጨረሻ ቀን ነው። ስንሰራ እና ቆይተን የምናርፍበት የምናርፍበት ቅዳሜ ነው። ሙስሊሞች ደግሞ ጁማ ነው ጁማ ነው ከባድ ቀን ነው። ስለዚህ እኛ ዓርብ የቀን ጠዴ ብለነዋል። ከዚህ ጋቢና ቪ ሀሌሩት እንዴት ነው አሜሪካ ስትመጣ? ሶስተኛ ጊዜ ነው፣ በጣም ቱ ታውዘንድ ተርቲ ነው የመጣሁት በኢሮፕያን አቆጣጠር። እሺ አሁን የሶስት አራተኛ ጊዜ ነው፣ አራተኛ ጊዜ። እንዴት አያት አሜሪካን? እስኪ ንገረን። ስራ አሜሪካ አሪፍ ነው እንግዲህ ያው፣ ቴክኖሎጂው ይገርማል። በተለይ በሙዚቃው አካባቢ ነው ያየሁት በደንብና፣ በጣም ያስገርማል። ሚኒሶታ ነበርክ፣ ሚኒሶታ ነበርክ እና የተለያዩ ሙዚቃ ቦታዎች እንደሄድ አዎ በተለይ ከዮሀንስ ጦና ጋር ነበር ያሳለፍ ነው። በጣም አንዳንድ ቦታ ይዞኝ ሄድ ነበረ። እሱ የሚሰራበት ሺዎች፣ እሱ እዚህ በጣም ትልቅ ደረጃ ላይ ያለ ሰው ነው በሙዚቃ ና ቤዚስት ነው። ቤዚስታችን ነው ማሚን የኢትዮጵያዊ ነው። ዮሀንስ ጦና እና ቤዚስታችን ነው። እና ይዞን ብዙ ቦታ ሄደ። አሪፍ ነገር አየን፣ ትልቅ ነገር አየን ነው እና ነገር ነበር በጣም ስላለው የሙዚቃ በጣም ትን ልዩነት አለ። በጣም እዚህ ሀገር በጣም ትልቅ ነው ሙዚቃ። ስቱዲዮዎቹ በጣም ትልልቅ ናቸው። መሳሪያዎቻቸው በጣም ትልልቅ መሳሪያዎች ነው የሚጠቀሙት። ማለት ትልልቅ ማለት በሳይዝ ነው። አይ በሳውንድም፣ በካፓሲቲም በምንም በጣም ትልልቅ ነገር ነው የሚጠቀሙት። እና ያው ሳውንዱም ለዛ ነው ስትሰማው ትልቅ የሚሆነ ሙዚቃ ሰራ ፋት የሚሆነ ሙዚቃ ሰራ ሰርተናል ከዮሀንስ ጋር። እሺ፣ መስመር ላይ ሁለት እንግዶች አሉን። ሁለት ከአንድ፣ ከኢትዮጵያ አንድ ከዚህ አላችሁ። እንግዶቻችን ሁለት። ሀይሌ ዱስን ታውቁታላችኋል፣ በሚገባ ሀይሌ። ሰላም ብለናል፣ ጤና ይስጥልኝ። እንደት ናችሁ? እግዚአብሔር ይመስገናለን፣ ሰላም ነው። በዚህ አጋጣሚ አድናቂ እንደሆንኩ ማስተላለፍ ፈልጋለሁ ወንድሜ፣ በጣም እግዚአብሔር ይስጥልኝ። በጣም እስኪ በየተራ ራሳችሁን አስተዋውቁ። ከሄኖክ ልጀምር። ኦኬ፣ እኔ ሄኖክ ብርሃን ይባላለሁ። ያው ገና አዲስ እየመጣ ያለው አርቲስት በቅርቡ ሄሬዳሽ የሚለውን አዲስ ክሊፔን ለቅቄ ያለሁ። እንግዲህ እናንተ ወዳችሁታል። ባጭሩ ናቲስ? ኦኬ፣ ናቲ ይባላለሁ። እንግዲህ ኔም ያው እንደሱ ጀማሪ ነኝ። አድናቂ ነኝ በጣም ሀይሌ ይሉት። ታንኪዩ ታንኪዩ፣ አመሰግናለሁ። እና አሁን ስንት አመት ነው? አስራ ስምንት ነኝ። አሁን አስራ ስምንት ሄኖክስ? እኔ ሀያ አራት እና እናንተ ብዙ ነገር ሀይሌ እንግዲህ የሀይሌን እድሜ አናነሳውም እዚህ ፕሮግራም ላይ ካነሳ ነው ስለዚህ ምን እናደርጋለን መሰላችሁ ሀይሌ አምስት ሙዚቃዎች አዘጋጅተዋል ሙዚቃዎቹን እንሰማለን እናንተ ደግሞ ስንመለስ እሱ ያለፈባቸው መንገዶች አሉ እስካሁን የደረሰበት ስለዚህ ያንን መንገድ ስለዛ መንገድ አስቸጋሪም ነው አስደሳችም ነው አስቂኝም ነው አሳዛኝም ነው። ብዙ ነገር አለ ና ትጠይቁታላችሁ እናንተም ወደዛ መንገድ እየሄዳችሁ ስለሆነ በዚህ አንድ ሙዚቃ አዘጋጅቷል። አራት ሙዚቃ መርቷል። የመጀመሪያው ሙዚቃ የሉቺያኖ ነው። ከሉቺያኖ ከዘፍናለ ከሉቺያኖ ና ከሚኪ ማኪ ጀነራል ጋር ሰብቷል። ግን ይሄ የሉቺያኖ ኖ ኢቪል ለመረጥከው ሙዚቃው አንደኛ አሬንጅመንቱም ደስ ይለኛል። ሁለተኛ ደግሞ ሚኒንጎ ደስ ይላል። ውስጡ መልክቱ መልክቱ በጣም ጥሩ። እሱን እንስማ ነው ኢቭል በሉቺያኖ ሰምተን እንመለሳለን። ቦታ ያላችሁበት ቦታ ጸጥ ያለ ቦታ ሁኑልኝ እና አመሰግናለን። ጋቢና ቪኦኤ ነው ኖ ኢቨል የተሰኘው ሙዚቃ ሀይሌ ሩት የምልጠርላችሁ። ጋቢና ቪኦኤ ነው የምታደምጡት። ፌስቡክ ላይም ላይቭ ነን፣ አስተያየቶች መስጠት ትችላላችሁ። ሀይሌን መጠየቅ የምትፈልጉት ነገር ካለ እኔ ጠይቅላችኋለሁ፣ እናንተ ጻፉልን። ኃይሌ ተመልሰናል። አሉ እንግዶቻችን ስልክ ላይ መስመር ላይ ሁለታችሁ አላችሁ። ስለዚህ ከማን ልጀምር? ከሄኖክ ልጀምራ ይቻላል። ለሀይሌ ሩት የምትጠይቀው ነገር አለ ወይም የምታዋራው ሀይሌ ሩስን እንግዲህ በዚህ አጋጣሚ ልጠይቅህ የምፈልገው ያው እኔም ጀማሪ አርቲስት እንደመሆኔ መጠን አንድ ከጀማሪ አርቲስት ያው ሀይሌ ሩስን ከድሮውን ከነ ላምባዲና ከነ ቦማሊፕሮጋ ቦማሊ ላይ ጀምሮ ሀይሌ ሩስ እየመጣ የነበረ አርቲስት ነው። ደምቆ መታየት የነበረ የጀመረ አርቲስት ነው። በዛን ጊዜ ጀምሮ እና በዛን ጊዜ አንተ ስትጀምሮ ወደ አርቱ ስትገባ ያጋጠሙ ፈተናዎች ልትቋቋማቸው ያልቻልካቸው ወይም ደግሞ ሙዚቃ በቃ ለእኔ አይሆንም ብላ ያጋጠምካቸው ያጋጠሙ አጋጣሚዎች ነበሩ ወይ? እንዴት አለፍካቸው እነዚያን አጋጣሚዎች አሁን ላለበት ደረጃ እንድትበቃ ያደረጉ? በጣም ጥሩ አመሰግናለሁ። ማለት ማንኛውም ፕሮፌሽን ያው ስትጀምረው እንትን አለ ፈተና አለው ምንም እዚህ ዓለም ላይ ምንም ነገር በቀላልም ነገር የምታገኘው ነገር የለም። ወይ ዝም ብለህ የታደልከው ነገር ወይ አጋጣሚ ካልሆነ በስተቀር። ና እንደ ማንኛውም አርቲስት እኔም ፈተናዎችን አይተናል። በተለይ ኢትዮጵያ ውስጥ ደግሞ የሬጌኛ የመጣንበት ሰዓት ጆኒ ነበረ፣ ጆኒ ራጋ ከዛ በኋላ ነው የመጣ ነው እና ትንሽ አስቸጋሪ ነገር ነበረ። እና ብዙ ፈተናዎች አልፈናል፣ ግን አንደኛ ነገር አሁን ሳስበው ስለምወደው ነው እና ዋናው ነገር ያ ምንም አይነት ፈተና ቢያጋጥምህ የምታልፈው ለምትወደውን ነገር ስታደረግ ብቻ ነው። ለዛ ለምትወደው ነገር ስትል ነው ያን ፈተና የምታልፈው። ና ኦፍኮርስ መከራዎች አሉ። በአጠገብህ አንዳንድ ጊዜ አርት ውስጥ ምን አለ መሰለህ፣ አጠገብህ ያሉን ሰዎች እንዲተባበሩ፣ አንተም ቀና ሰው መሆን አለብህ፣ መልካም ሰው መሆን አለብህ፣ ፖዚቲቭ ሰው መሆን አለብህ እና ኦፍኮርስ ስንጀምር ማንም ሰው ዘሎ አይወጣም። ሰዎች ይረዱሃል ተባበረሃል። እኔን ልክ ተባብረውኛል። ብዙ ባንዶች፣ ብዙ ሰዎች ረድተውኛል። በራሴ ጥንካሬ ብቻ አይደለም። እና ያን ነገር መፍጠር መቻል አለብህ። እና እግዚአብሔርም ይረዳሃል። ግን ዋናው ነገር ለምትወደው ነገር ስትታመን ነው በሚገባ ከልብ ሲሆን፣ በጣም ጥሩ ምንድን ነው የሚባለው መሰለህ ይ የምትወደው ነገር ከሆነ ከባዱም ነገር እንደ ከባድ አይታይም። ቀላል ነልፈዋለ በኋላ ግን ስታየው እንዴት አለፍኩት ትላለህ። ስለዚህ የምትወደው ነገር ከሆነ ላይክ ለማለፍ አያስቸግርም ነው። በጣም አሪፍ ናቲን፣ ደግሞ ከአንድ ሙዚቃ በኋላ ተመልሰን ይጠይቀሃል። ሌላ አሁን ያዘጋጀላችሁ ማታ ስንመርጥ ነበር ከአይዴሩስ ጋር የመረጥነው ሙዚቃ የሰለሞን አይላንድ ነው። ወደዋል የአዴል አርቲስት ናት። አርቲስት ናት። ገና ጀማሪዎች ናቸው። ልጁ እንዲህ በየአገራት እየሄደ ከጀማሪ አርቲስቶች ጋር ነው የሚሰራው፣ ፕሮሞት ያደርጋል። እና የአዴልን ሄሎ የሚለውን በሬጌ ቨርጅን ሰርተዋለች። እሱን ነው የምናስደምጣችሁ። ሄሎ አዴል፣ በሰለሞን አይላንድ ከጋቢና ቪኦኤ። I was wondering if after all these years you liked me to go over everything. They say that I'm supposed to heal ya, but I ain't done much here. አድማጮቻችን የምታደምጡት ጋቢና ቪኦኤ ዲጄ ፋቱ ከሀይሌ ሩት ጋንን ቪኦኤ ላይ የምታደምጡን አድማጮቻችን በፌስቡክ ላይቭ ነን እና አስተያየቶቻችሁን በፌስቡክ ላይቭ ቪኦኤ አማሪክ ገብታችሁ አድርጉልን። ሄሎ አድማጮቻችን ተመልሰናል። ያደመጣችሁት ሙዚቃ እንግዲህ የአዴል ነበር። ኦሪጂናሊ ሬጌ ቨርዥኑን ደግሞ ሰሎሞን አይላንድ ሀይሌ ሩት ነው ለእናንተ ጋበዛችሁ። ማስተናግዳችሁ ደግሞ ዲዜ ፋሱ ነኝ ከዋሽንግተን ዲሲ። አብረኝ ሁለት ምርጥ ኤግዚኪቲቭ ፕሮዲሰሮች አሉኝ፣ ማክቤል እና ዳም ብራውን፣ ደግሞም ኢንጂነሪ ጀስቲን ይባላል። አብረን ሁላችን ወደ እናንተ ይህንን ፕሮግራም እናደርሳለን። ቪኦኤ ጋቢና

አልበም ሲያወጡ ማለት ነው። አሁን ስ ዚ ሀገር ካየሁ አሁን እንዴት ስም ያለው ዘፋኝ ምናምን ካልሆነ ሙዚቃ ቤቶች አይገዙ። እሺ፣ ጊዜ ዘፈኑ ቢወደድ እራሱ ማለት ነው። ነ ትንሽነትን የሆነ ስላላደግህ ብቻ አይገዙ ምናምን። እና እኔ አሁን መጠየቅ የምፈልገው መዚ አልበሙ አለው መሰለኝ በጣም የተሰማለት አልበም አለው። እና እሱ እንዴት ሙዚቀኞች ገዙት? ፕላስ ደግሞ እንዴት የሙዚቃ ጌም ውስጥ ገባ? ሁን ለምሳሌ ኮንሰርት መጠራቱ ምናምን ምናምን ነገር አለ። አሁን ታውቃለህ፣ ቤት ለምሰራ ምናምን ነገር ያለው ታውቃለህ ይሄ ነገር ኔክስት ሌቭል ሊደርስ አልቻለም። ማለት የሆነ ከስር የሚደግፉ ሰዎች ምናምን ያስፈልጋሉ። በተለይ እንዴት ያን ነገር አለፈው አለፈውና ሙዚቀኝ ሙዚቃ ቤቶች ደግሞ እንዴት አለበ ሊገዙ ይችላሉ ምናምን እንዴት አምነው ያውም የራስታ ሙዚቃ እንዴት አምነው ገዙት ነው የምትለው ባጭሩ። በጣም በጣም ማገኝ ደግሞ ገብተዋልልስልስ እንትን አሁን ልክ ነህ። እኛም ሀገር ይሄ ነገር አለ። ግን የእኛ ምን ማመን አደረክ መሰለህ እኔ

ያው እኔ ራሴ በዚህ ፕሮሰስ ውስጥ በጣም ረጅም ጊዜ አሳልፍ ያለው ይሄን ካሴት ለማውጣት ማለት ነው። በጣም ብዙ ፈተና አይተናል፣ ልክ አንተ ያልከው ፕሮብሌም ማለት ነው። እና እንዲሁም ጃሜካ ሄጄ አሁን በቅርብ ጊዜ እነ ክሮኒክስ ጋር ስናወራ፣ ክሮኒክስ የሚባለው አዲሱ ዘፋኝ አልበም የለውም አሁን፣ ገና አሁን አልበም እየሰሩ ነው፣ ግን አለም ላይ ታዋቂ ሆኗል። ታዋቂ ሆኖ በምንድን ነው? የሰራቸውን ስራዎች ወደ ኢንተርኔት ላይ ዩቲዩብ ላይ ምናምን እየለቀቀ ነው፣ አሁን በጣም ታዋቂ የሆነው እና እዚህኛው በተለይ ወደ ዌስቶ አካባቢ ቻንስ አለ። አትሊስት የሚያወጣልህ ባይኖር ዩቲዩብ ላይ ያስቀምጠው ሰው ያየዋል፣ ኢንተርኔት ላይ ያስቀምጠው ሰው ያየዋል። ደግሞ ውስጥ አስቸጋሪው አስቸጋሪው ደግሞ እኛ ሀገር አሁን አሳታሚዎች ከገበያ እየወጡ ነው፣ በተለይ በኮፒራይቱ የተነሳ ና እዛ ጋር የበለጠ ይሄ ችግር የበለጠ ነው ያለው እዛ። በተለይ ታዋቂዎቹ፣ ኦፍኮርስ ለታዋቂዎቹ ቢሆን አሁን እያስቸገረ ነው። ለምን ስፖንሰር ምናምን ያስፈልግሃል። እና ለእናንተ ይቀላችኋል እዚህ ብዬ አስባለሁ። አትሊስት የኢንተርኔት እድል ስላላችሁ እና እኛ በወቅቱ ፈተና ነበረ። ያው እንዳጋጣሚ አንደርስታንድ የሚያደርገው ሰው አግኝተን ነው ስለዚህ የራስህን ጥረት ያስፈልገዋል፣ ነው የሚልህ ባጭሩ። የራስህን ጥረት፣ አንተም ሄደህ ሰዎችን ማናገር አለብህ፣ ደፍረህ መጠየቅ አለብህ፣ መጨጨቅ አለብህ፣ ማንኳኳት አለብህ፣ ማንኳኳት አለብህ። አንኳኩ ይከፈትላችኋል። ነው የክሮኒክስ ሙዚቃ መርጦልናል። ሀይሌሩት ሄኖላችሁ ዘይሎን ነው የሚለውን ሙዚቃ መርጦ አለው ብለው ሁሉም። ለዚህ እንደውም ይሆናል ለዚህ አሪፍ ነው። See the dance in them, see the performance. Uh, no people see me life and want one, But them no know say more time it look down. And them no see say say, me belly, me a crawl pan. Uh, Cause my mama just call me with tears in her eyes. She never know me have a stage show tonight. Not even she see the fears in my eyes. But me just a go and put on the show. Cause they don't know, yeah. They don't. The boiling sun, putting it on the street, righteous music. Me putting it on the beat, but nothing a righteous about our life. Said if you don't know a hard life, then you no not know life yet. Become a papa, just call me poverty, make him a screw. He never knows. Send me have an interview, but me still have to put on the show because they don't. ሌይ ነው ያደመጣችሁት ሙዚቃ ሀይሌ ሩት የመረጠላችሁ ነው። አድማጮቻችን ዲጄ ፓሶ ነኝ የምታደምጡት ከአሜሪካን ድምፅ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ ጋቢና ሙዚቃ ፕሮግራማችን ነው። አርብ ቀን ጠዴ ሙዚቃ ብቻ እንሰማለን። ሀይሌ ሩት አለ እንዴ ነው? ሰላም ነው። በጣም አሪፍ ነው። ሄኖክ ና ናት ያላችሁ፣ እንግዲህ አሁን ላሰናበታችሁ ነው። ከማሰናበቴ በፊት በርቱልኝ። ሀይሌ ሩት አንድ የሚላችሁ ነገር አለ ወደ እናንተ ምንድን ነው ማለት የምንፈልገው አርቲስቶች ናችሁ፣ ጀማሪ አርቲስቶች ናችሁ እና ያው ሁሉም ሰው ከመጀመር ነው የሚነሳው። ግን ማድረግ ያለባችሁ ብዬ የማስበው እንግዲህ በዌስት ብዙ እድል አለ፣ ግን ምንም እድል ቢኖር ትግል ግን ያስፈልገዋል። ልክ እድሉ ሲሰፋ አብሮ ትግሉም ይሰፋል። እና በርቱ ነው የምላችሁ። ማለት ሰው ካሰበበት ይደርሳል። ጊዜ ሊዘገይ ይችላል፣ ቀን ሊረዝም ይችላል እንጂ ሰው ካሰበበት ይደርሳል። ከልቡ ከሄደ ና በርቱ ነው የምላችሁ። እንግዲህ እና በጣም አመሰግናለሁ እዚህ ላይ ደውላችሁ ጥያቄዎቻችሁን ስላቀረባችሁ አድናቆታችሁን ስለገለጻችሁ እጅግ በጣም ነው የማመሰግነው። ዋላው እኛም በጣም ነው የምናመሰግነው አይደል። በዚህ አጋጣሚ እናንተ ስትልልቅ አርቲስቶች እንደኛ እየመጡ ያለን ጀማሪ አርቲስቶችን ለማበረታታት ምን አይነት ስራ እየሰራችሁ ነው የሚለውን ነገር በዚህ አጋጣሚ ብትመልስልኝ ደስ ይለኛል። ታስቡበትም እንደዚህ አይነት ነገሮች ገና ወጣት ጀማሪዎችን ያው እዚህ አሜሪካን ሀገር እንደምታየው ትልቅ አርቲስቶች ጀማሪ አርቲስቶችን አብረዋቸው በመስራት የተለያዩ ነገሮችን አብረው በማድረግ አዲስ ነገሮችን ለመፍጠር እና ለእነሱም ኦፖርቹኒቲውን ለመክፈት ነው ብዙ አይነት ነገሮች ይደረጋል፣ እና እነዚያ አይነት ነገር ሎችን ወይም እንድታስቡልን ትክክል። ዝግጁ ነን። አዲሱም አሁን የምንሰራቸው ፕሮዳክሽኖች ላይ አዳዲስ ሰዎች አሉ። በነገራችን ላይ ሁለተኛ አልበሜ እየመጣ ነውና እዛ ላይ አዳዲስ ሰዎች አሉ። መስራት ካለብን አሁንም እንሰራለን፣ ወደፊትም። ምክንያቱም እኛም እንደዛ ነበርን። ስለዚህ ያን ነገር ነው የምንቀጥለው። እናውቀዋለን። ነው የሚለው ናቲስ ናቲ ለት በርታ ነው የምልህ። ያው ሰከረ የመጣ እንደሆነ ኢንስታግራም ላይ ሆና ፖስቱ ምናምን አይቼዋለሁ። እንግዲህ ጉድላክ ነው የምለው። እንግዲህ ጠብቃ፣ እኔም በዚህ አጋጣሚ ጉድላክ እያለው እንገኛለን። ያው እኛ ዲሲ ያለን እዚሁ እንገኛለን፣ ሰፖርት እናደርጋለን። ና ይልዬ። ኤፕሪል ቱ ኤፕሪል ቱ፣ ቅዳሜ በኤክሶ ክለብ እንገናኛለን። በጣም ደስ ይላል። ናቲ፣ ሄኖክ፣ በጣም ነው የማመሰግነው፣ በጣም ነው የምወዳችሁት ታውቃላችሁ። በርቱ። አሁን የአንተን ዘፈን እንጋብ የመረጥከው ዘፈን አለን፣ የጠፋ ይገኛል፣ የጠፋ ይገኛል። ምን ጠፍቶ የተስፋ ሙዚቃ ነው። ብዙ ሰዎች ተስፋ ያስቆርጠዋል። ተስፋ ባጣህ ጊዜ ና ግን ተስፋ እንዳለም Yet a fa genial roots gabina vioe yet. I'm to che pesa se rompem che vude con al folle te sento e te sfasalo e se lemina sai mesro inagual un paese fantà a recai loale e te fai s'ingagno calo e te ca fai s'quaio leo ተናገር፣ እንጂ ምንድን ነው ዘፈኑ? እኔ እየጠፋ ይገኛል፣ እየጠፋ ይገኛል። ከዛ ቀጥል። እየጠፋ ሲገኝ አውቃለሁ የተከፋም ስቆ ያለው ይላል። ስለዚህ ተስፋ አለ ነው፣ ለውጥ አለ ማለት ነው። በደምብ አዲስ ነገር አለ ማለት ነው። ወደፊት ነው በሉልኝ ነው የምትለው። በጣም ወደፊት በሉለት። በጣም ነው የምናመሰግነው እዚህ ስቱዲዮ ድረስ መተህ ብዙ ነገር ስላጫወት ግን ኢንስፓየር ስላረካቸው ሁለቱን ሙዚቀኞች ኢንስፓየር እንዲሆን ፈልጌ ነው የደወልኩላቸው። እና ስለ ኢንስፓየር ስላረካቸው፣ ስለምትሰራው ስራ በሙሉ እናመሰግናለን። ፌስቡክ ላይ በጣም ብዙ አስተያየቶች አሉን። እነሱን ለማንበብ ጊዜ የለንም፣ ፕሮግራማችን እያለቀ ስለሆነ። እንግዲህ ለኢትዮጵያ ህዝብ፣ ኢትዮጵያ፣ ኤርትራ ይሰማል፣ የፕሮግራም በፌስቡክ ይሰማል እና የምታስተላልፈው መልክት አስተላልፍ። አዎ እንግዲህ ለወገኖቼ ማስተላለፍ የምፈልገው ነገር በተለይ ወይስ ላለ ነው ከምንም በላይ ፍቅር አንድነት ቢኖረን ብዙ መከፋፈሉ ባይኖርና አንድ ብንሆን ጥሩ ነው። ላለው ነገሮች አልፋሉ፣ ጊዜ ይቀየራል፣ ግን ሀገርና ህዝብ ይኖራልና አንድንሁን ነው የምለው። በጣም አሪፍ መልእክት በጣም ዋላ ማለት ነውጠቅለለን ቁጭ ስለነገ በጣም እናመሰግናለን። አይሌሉት አድማጮቻችን የደወልኩላቸው ሄኖክ እና ናዚ በጣም ነው የማመሰግነው። አድማጮቻችን ፌስቡክ ላይ አስተያየት የምትሰጡ የምታደምጡ በተለያየ ቦታ በጣም ነው የምናመሰግኑ፣ በጣም ነው የምንወዳችሁ። መልካም እንግዲህ ሳምንት እየተመኘን ፕሮግራማችን እንጨርሳለን። የቤሪ ሳልመንድ እናመሰግናለን። ሬዚስተንስ ሬዚስተንስ በዚህ እንጨርሳለን። እናመሰግናለን። ስለ ቴክኒሺያኖችን ስለ ኢንጂነሮቻችን በሙሉ እናመሳግናለን። ታንክ ዩ ቪኦኤ።